ስሜ ገነት ላቀው ይባላል። ሀያ ሰባት አመቴ ነው። ኢትዮጵያ ተወልጄ በስምንት አመቴ ነው ወደዚህ ሀገር የመጣሁት። ልክ እንደመጣሁኝ ያው አርሊንግተን ቨርጂኒያ፣ ሰው ዲሲ አካባቢ ነው ያደግኩት። አሁን ደግሞ የምኖረው ኒውዮርክ ነው። ከዛሬ አራት አመት በፊት ለግራጅዌት ስኩል ማስተርስን ለመማር ወደ ኒውዮርክ መባረኩ ና በቃ እዛው ቀረሁኝ። ሰው አሁን ኒውዮርክ ነው የምኖረው። ምን ሙያ ላይ ነው የተሰማራሹ? አሁን የምሰራው ማርኬቲንግን ኮሚኒኬሽን፣ ሶሻል ሚዲያ፣ ዲጂታል ኮሚኒኬሽን እሱ ፊልድ ውስጥ ነው የምሰራው ና የምሰራበት ካምፓኒ ናን ፕራፊት ኦርጋናይዜሽን ነው። እንደዚህ ድሀ የሆኑ ሰዎች ለነሱ ሶሻል ሰርቪስ መስጠት ነው። ትምህርት እንዲማሩ ሄልት ኬር እንዲያገኙ ጥሩ ቤት ውስጥ እንዲኖሩ የምንረዳ ኦርጋናይዜሽን ናት። እንግዲህ ገነት እዚሁ ማህበራዊ ሚዲያ ላይ በፌስቡክ እና በትዊተር አፍሪካ ዲያስፖራዎችን በትምህርታቸው ለማገዝ የሚያስችል አንድ ቅስቀሳ እያደረግሽ ነው። ምንድን ነው እያደረግሽ ያለሽው ቅስቀሳ? ይህን ቅስቀሳስ ለምንድን ነው ማድረግ የፈለግሽው? ከአንድ ወር በፊት መኮነን ፋሚሊ ስኮላርሽፕ የሚባል አቋቋምኩኝ። ይሄ ስኮላርሽፕ እንደ እኔ ከአፍሪካ ወይም ከከረቢየን ሀገር ለመጡ ሀይ ስኩል ተማሪዎች ስኮላርሽፕ የሚሰጥ ነው። ስኮለርሽፑ አሁን ፋንድሬዘር እያደረኩ እያለሁት ለአስር ሺ ብር ነው። አስር ሺ ብሩን እንግዲህ ለአምስት ተማሪዎች አካፋፍዬ ሁለት ሁለት ሺ እንዲያገኙ እና ኮሌጅ ሲገቡ ያው ለተለያየ ወጪ እንዲረዳቸው ብዬ ነው። እና ይህን እስኮላርሽፕ ማቋቋም የፈለግኩት እኔ እየተማርኩ እያለሁኝ ኮሌጅ እና ግራጁዌት እኮ በጣም ብዙ ፋይናንሽል እርዳታ አግኝቻለሁ። እና ካለዚ ይህ እርዳታ ትምህርት መጨረሻ አልችልም ነበር። እና በጣም ይሄ እርዳታ እኔን በጣም ስለረዳኝ አሁን ደግሞ እኔ ትምህርትን ጨርሼ አሁን ስራ እየሰራሁ ነው ለሌላ ልጆች ለመርዳት ፈልጌ ነው። እስካሁን በዚህ ቅስቀሳሽ ምን ያህል አግኝተሻል? እስካሁን ድረስ ሁለት ሺህ አራት መቶ አግኝቻለሁ። ሺ ብሩን እንግዲህ እንደማገኝ ተስፋ አርጋለሁ ገነት እንግዲህ ይሄንን ሀሳብ መነሻ ያረኩት ከኔ ጀርባ ታሪክ ነው ከኔ ልምድ ነው ብለሻል ግን ደግሞ ከአንቺ ልምድ በተጨማሪ እዚህ ሀገር መጥተው ትምህርታቸውን መማር ፈልገው መማር ያልቻሉ ያገኘሻቸው ሰዎች ያነጋገርሻቸው እንደሱ አይነት ልምድ ያለች ሰዎች አሉ አዎ አሉ ብዙ አሉ እኔ ሀይ ስኩል ስማር እኔ እንዳሁም በጣም እድለኛ ነበርኩኝ ጥሩ የሆነ ሀይ ስኩል አድቫይዘር ነበረኝ እና የቤተሰብ የቤተሰብን ሁኔታ ስላወቀ፣ ያው ሲንግል ማዘር ነች ያሳደገችኝ፣ ብቻዋን ሆና ነው ያሳደገችኝ እና ኖ እንደዚህ ለኮሌጅ ለመክፈል ምናምን አቅም የላት ነበር። ኢቨን ስለ ኮሌጅ አፕሊኬሽን ፕሮሰስ ምናምን ልትረዳኝ አልቻለችም፣ ምክንያቱም እኮ እዚህ ሀገር ስላልተማረች ሁሉን ነገር እኔ ራሴ ሪሰርች አርቄ ምናምን ነው ራሴ እንትን ያልኩት እና ሃይ ስኩል ካውንስለሬ በጣም ረዳኝ እና መርዳት ብቻ ሳይሆን እንደዚህ በስኮሎርሽፕ ብቻ ሳይሆን፣ በቃ በሞራል በጣም ድጋፍ አረገል። ለእኔ ብቻ ሳይሆን ለሌሎች ተማሪዎችን ትምህርት ቤቱ ስላሉት ለጥቁሮቹ፣ ለስፓነሾቹ ነጭ ላልሆኑ ተማሪዎች በጣም ስለረዳል እሱ በጣም እስካሁን ድረስ ከነገ አለ። እና ስማር ሃይስኩል ብዙ ጓደኞች ኮሌጅ ገብተዋል። ብዙ ደግሞ ያልገቡ አሉ በተለያየ ምክንያት ሜቢ ውጤታቸው ጥሩ ላልሆነ ይችላል፣ ወይም ኮሌጅ መክፈል ስላልቻሉ ሳይገቡ ቀሩ። እንደሱ እንደሱ አይነት ልጆችን መርዳት ፈልጋለሁ። ስለዚህ እነዚህን በምን መልኩ ነው ከገንዘብ በተጨማሪ ለመርዳት ያሰብሽው? ከገንዘብ ተጨማሪ ሞራል እንዲኖራቸው ማንም ሰው ቤተሰቡት ኮሌጅ ካልገባ ሊከብድ ይችላል። የመጀመሪያ አመት በተለይ በጣም ሊከብድ ይችላል። ምክንያቱም ኮሌጅ ከሀይስኩል በጣም ይለያል። ክላሶቹ፣ አስተማሪዎቹ ሁሉ ነገሩ በጣም እየተለየ ስለሆነ እነሱ ልጆች በተሻልኩት መጠና እኔ አሁን ብዙ ነገር እጽፋለሁ ኦንላይን ላይ ብሎግ አለኝ። በተለያየ መልክም ስለመጽፍ ለእነሱ እርዳታ የሚሰጥ ጽሁፍ መጽሐፍ እፈልጋለሁ። ምኞትሽ እና ያሰብሹ ይሳካልሽ እንላለን ገነት። አሜን አሜን። በጣም አመሰግናለሁ። ቻቤኖ ዋሕላ ቀቦ እንጩ ቃንዳን Hello, Jogjiga. Hello, Goday. Hello, dahar Hello, Dagahgur. Hello, diridabe Hello, shini Gabina VOA. Gabina, Gabina, Gabina. Gabina VOA. Gabina, Gabina, Gabina. Gabina, Gabina. Gabina, Gabina, Gabina.